ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮቻችን በ1431 መካከለኛ ሞገድ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል ከዋሽንግተን ዲሲ የሚተላለፈውን የአርብ ምሽት የአማርኛ ፕሮግራም ይዘን ቀርበናል። የማስተናግዳችሁ ቆንጂት ታይነኝ። የዓለም ዜናውን እናስቀድምና የቀድሞ የአክሰስ ሪል ስቴት ስራ አስኪያጅ አቶ ኤርሚያስ አመልጋ ለጋዜጠኞች የሰጡትን ቃል ከአዲስ አበባ እናቀርባለን። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ በዚህ ሳምንት ለዩናይትድ ስቴትስ ኮንግረስ ያደረጉትን ንግግር በተመለከተ በካሊፎርኒያ የፖለቲካ ሳይንስ ምሁር የሆኑት ፕሮፌሰር አለማየሁ ገብረ ማርያም የሰጡንን ቀጥለን እናቀርባለን። ፕሮግራሙን ኃይሉ ታምራት ይመራል። ወደ ዓለም ዜና እንለፍ። መልካም ምሽት እንደምናምሽታችኋል። ዜናውን የማሰማው አዲሱ አበበ ነኝ። የተባበሩት መንግስታት ድርጅት ሞሮኮ ውስጥ የሚያካሂደው የሊቢያ የሰላም ውይይት ዛሬ አርብ ሁለተኛ ቀኑን የያዘ፣ ስምምነት ላይ ለመድረስ ተስፋ አለ ሲሉም ሊቢያ ያሉት የተባበሩት መንግስታት ልዑክ ተናገሩ። አፍን ሞልቶ መናገር ባይቻልም ከአንድ አስማሚ ነጥብ ላይ ለመድረስ ግን ፍንጩ አለ ነው ያሉት። በሊቢያ የተባበሩት መንግስታት ልዑክ በርናርዲኖ ሊዮን ትናንት ሐሙስ፣ ለጋዜጠኞች ሲናገሩ ይህ የሰላም አዝማሚያ ባለፈው ወር የማይታሰብ ነበር። የአሁኑ ሁኔታ ግን በጣም ጥሩ ጅምር ነው ሲሉም በርናርዲኖ ሊዮን አክለው ተናግረዋል። ሊዮን እና የተባበሩት መንግስታት ድርጅት ሸምጋዎች ትናንትና ከሊቢያና ከአክራሪ ውስልምና ድርጅት ልዑካን ጋር በተናጠል ተገናኝተው ተወያይተዋል። ከእስራኤል ጋር የተያዘው የደህንነት የጋራ ትብብር እንዲቋረጥ የፍልስጤማውያን ነጻነት ድርጅት ለፕሬዚዳንት ሞሐመድ አባስ ጥሪ ያቀረበ። ድርጅቱ ይህን ጥሪ ያቀረበው እስራኤል የፍልስጤማውያን የቀረጥ ገቢ እንዳይንቀሳቀስ በማድረጓ ወይም በመያዟ ለመበቀል እንደሆነም ተገልጧል። የድርጅቱ ማዕከላዊ ምክር ቤት ይህን ጥሪ ትናንት አሞስ ያቀረበው በጉዳዩ ላይ ለሁለት ቀናት ውይይት ካካሄደ በኋላ መሆኑም ታውቋል። በሁለታችን መካከል የተደረሰውን ስምምነት እስራኤል አላከበረችም ሲልም ድርጅቱ ገልጧል። የፕሬዚዳንት አባስ የድርጅቱን አስተያየት ተግባራዊ ያድርጉ አያድርጉ የገለጹት ነገር የለም። እስራኤልም በጉዳዩ ላይ ገና መልስ አልሰጠችም። እስላማዊ መንግስት ነኝ የሚለው ቡድን ተዋጊዎች ሰሜን ኢራቅ ውስጥ በምትገኘው በጥንታዊቷ የአሲሪያ ከተማ ኒምሩድ ላይ ያካሄዱት ጥቃት ቅርስን ለማውደም የተቃጣ የጦር ወንጀል ነው በማለት የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ድርጊቱን አወገዘ። ዩኔስኮ እንደ ኒምሩድ ያሉ ቅርሶችን ለመጠበቅ የሚቻለውን ሁሉ እንደሚያደርግ አመልክቶ ይህ አማጺ ቡድን የሚያካሄደውን ውጊያ ለማስቆምም ያለውን እቅድ ገልጧል። የሰብአዊ ውርስንና ታሪካዊ ቅርስን ለማውደም ምንም አይነት ፖለቲካዊም ሆነ ሃይማኖታዊ ሰበብ ሊቀርብለት አይችልም ሲሉ የዩኔስኮ ዋና ኃላፊ ዛሬ አርብ ይፋ ባደረጉት መግለጫቸው አመልክተዋል። በመጨረሻም ዩናይትድ ስቴትስ ውስጥ የሥራ አጡ ቁጥር በዚህ ባለፈው የካቲት ወር ቀንሶ 295 ሺህ የስራ ዕድሎች መፈጠራቸው ተገለጠ። ዛሬ አርብ ይፋ የሆነው የሰራተኛ ጉዳይ ሚኒስቴር መግለጫ እንዳመለከተው የስራ አጡ ቁጥር በ5 ነጥብ 5 ከመቶ ቀንሷል። የተፈጠሩት የሥራ መስኮች በአብዛኛው የተገኙት ከተለያዩ የምግብና ቡና ቤቶች፣ የንግድ ድርጅቶች የህንፃ ስራ መስክና ከጤና ጥበቃ ተቋማት መሆናቸው ታውቋል። ብዙ የምጣኔ ሀብት ጠበብት ከተነባዩት የላቀ የስራ መስክ እንደተከፈተም ነው የሚኒስቴሩ መግለጫ ጨምሮ ያመለክተው። አድማጮች፣ ለሰዓት የዋለን ዜና በዚ አበቃ። የአለም ዜናዎቹን አደመጥን። ለምሽቱ ያሰናዳናቸውን ዘገባዎች ይቀጥለን እናቀርባለን። ከሀገር የሸሸሁት የማይሆን አደጋ ከፊቴ ስለነበረ ነው ያሉት የቀድሞ የአክሰስ ሪል ስቴት የቦርድ ሰብሳቢና ስራ አስኪያጅ አቶ ኤርሚያስ አመልጋ እቅዴ ግን መመለስ ነበር ሲሉ ትናንት ለጋዜጠኞች አስረድተዋል። ያለመታሰር ዋስትና ባላገኝም መመለሴ አይቀርም ነበር ብለዋል አቶ ኤርሚያስ። እሳቸው ይመሩት በነበረውና ከፍተኛ ባለድርሻ በሆኑበት አክሰስ ሪል ስቴት ቤት ለማግኘት ገንዘብ የከፈሉት ዜጎች ሁሉ ገንዘባቸውን ከነወለዱ አለዚያም ቤታቸውን ያገኛሉ ሲሉም ቃል ገብተዋል። ዘጋቢያችን እስክንድር ፍሬው ከአዲስ አበባ የላከው ዘገባ ቀጥሎ ይቀርባል። እንዲህ ተገናኝተን ለመናገር እኔም ሀገሬ ለመመለስ እንኳን ጊዜ ላበቃን በጣም ደስተኛ ነኝ። ኢትዮጵያዊው የንግድ ሰው ኤርሚያስ አመልጋ ዳግም በአዲስ አበባ የዛሬ ሁለት ዓመት ከሀገር ሲወጡ ድርጅታቸው ሊገነባ ከተዋዋላቸው ቤቶች አንዱንም ጨርሰው አላስረከቡም። በእርሳቸው እንደዚሁም እርሳቸው በሚመሩትና ከፍተኛ ባለድርሻ በሆኑበት አክሰስ ሪል ስቴት ላይ ወቀሳዎች፣ ስሞታዎችና ክሶች የተጀመሩት ያኔ ነው። ቤት ሊያገኙ ከአንድ ነጥብ ሁለት ቢሊዮን ብር በላይ እንደከፈሉ የሚናገሩ ወደ 200 የሚጠጉ የአክሰስ ደንበኞች፣ ሌሎች ዜጎችና የተለያዩ አካላት ጣታቸውን የቀሰሩት በአቶ ኤርሚያስ ላይ ነበር። ከሁለት ዓመታት በፊት የነበረውን ሁኔታ ግራ የሚያጋባ ሲሉ የገለጹት አቶ ኤርሚያስ በትክክል ምን እንደተፈጠረ ወደፊት በዝርዝር እንደሚያብራሩ ጠቁመዋል። ድንገት በቃ ተገለባብጦ ግራ በሚገባ ሁናቴ ሊታሰብ የማይችል ሁኔታ ነው የተፈጠረው ለእናንተም ለእኔም እሱን በዝርዝር የምንሄድበት ጉዳይ ነው ለወደፊት ዛሬ አይደለም ጊዜው። በጣም ግልጽ በሆነ መንገድ ለሁሉም ሰው በሚገባው መንገድ የተፈጠረው ነገር ለምን እንደተፈጠረ፣ እንዴት እንደተፈጠረ መገለጽ አለበት። ዝርዝር ማብራሪያ መሰጠት አለበት አውቃለሁ። ያንን ጊዜውን ጠብቆ ይሆናል። አሁን ጊዜው የስራ ጊዜ ነው። ያኔ የነበረው ሁኔታ አስቸጋሪ እንደነበር የጠቀሱት አቶ ኤርሚያስ ከሀገር የወጣሁት እንዳልታሰር ፈርቻ አይደለም ብለዋል። እኔ እንደ አንድ ግለሰብ መታሰር አለመታሰሬ አስበርግጎኝ አይደለም። ምንም ተራ ነገር ነው። ማንም ይታሰራል፣ ማንም ይፈታል። ችግር የለው። እስር ቤት እኮ እንዳቀባበላችሁ ትንሽ ረፍትም ሊሆን ይችላል። የሚያስጨንቅ ነገር አይደለም። በታሪክም በአሁንም ማንም ሰው ታስሮ ይፈታል። ትልቅ ነገር አይደለም እሱ። ትልቁ ነገር ስራው ነው። ያኔ በነበረው ሁናቴ ዝም ብዬ ብታሰር እንዳለ የባሰ የባሰ ብትንትኑ ነው የሚወጣው ይሄ ነገር። እናም ከሀገር የወጣሁት ለጊዜው ነው። በምንም ሁኔታ ግን መመለሴ አይቀርም ነበር ነው ያሉት። ለጊዜው ነው የሸሸሁት። ለምን የማይሆን አደጋ ፊት የነበረ ለስራው ስል ነው እንዳልኩት። ከወጣው ጀምሮ ይሄ ነገር ሁለት ዓመት ፈጀ። በቀላሉ ይሄ ነገር እዚያ አልደረሰም። ድርጅቱ በቀላሉ እዚያ አልቆየም። የእኔ መመለስ በቀላሉ አልተመቻቸም። መንግስት በቀላሉ እዚህ ጉዳይ ውስጥ አልገባም። ሶ የእኔ መመለስ አለመመለስ የዋስትና ጥያቄ አልነበረም ሲጀመርም። ግራም ነፈሰ ቀኝ እመለስ ነበር ተመልሼ መታሰርም ካለብኝ በፊትም ብያለሁ። በቃ ጥፋት ካለብኝ እኮ እኔም ዜጋ ነኝ፣ እንደ ጥፋቴ መታሰር አለብኝ። ችግር የለውም፣ ያን እቀበላለሁ። እሱን ፈርቼ ሸሽቼ አልቀርም። ውሎ አድሮ ዋስትና ባይሰጠኝም መምጣቴ አይቀርም ነበር ለማለት ነው። አቶ ኤርሚያስ አመልጋ ከሁለት ዓመታት ቆይታ በኋላ ወደ ሀገር የተመለሱት በመንግስት በተደረገ ጥረት ጭምር መሆኑ በዛሬው መግለጫ ተመልክቷል። ለአቶ ኤርሚያስ የዋስትና መብት መሰጠቱንም የቤት ገዢዎቹን ችግር ለመፍታት በመንግስት የተቋቋመው ኮሚቴ ሰብሳቢ የንግድ ሚኒስትር ዴታ አቶ ኑረዲን መሐመድ አብራርተዋል። ጠየቀው የዋስትና ጉዳይ በአገሪቱ ፖሊሲና የአገሪቱ ወንጀል ህግ በሚፈቅደው መሰረት በፍትህ ሚኒስቴር በህግ ተረጋግጦ የተሰጠ የዋስትና መብት ነው ዜጎች በህግ የተቀመጠላቸውን የዋስትና መብት ማግኘት የሚችሉት በህግ አግባብ ነው። በዚህ አግባብ መሰረት ለአቶ ኤርሚያስ የፍትህ ሚኒስቴር ህግን፣ ደንብን፣ የሀገሪቱን የህግና የወንጀል ፖሊሲዎችን አይቶ የዋስትና መብት ወይም ደግሞ ለጊዜው ይህን ጉዳይ እንዲያስጨርሱ እድል የመስጠት ስልጣንን ተጠቅሞ አስመጥቷቸዋል። ሌሎች ዜጎችም እንደዚህ አይነቱን መብት መጠቀም እንደሚችሉ አቶ ኑረዲን ጠቆም አድርገዋል። ሌሎች ዜጎችም ይህንን መብት የመጠቀም መብታቸው እንደተከበረ ነው። አቀራረቡ ነው ወሳኝ የህግ ስርዓቱን ወሳኝ ህጋችን የሚያስቀምጣቸው ጉዳዮች ወሳኝ ናቸው። በዛ መልክ የሚሰጡ ውሳኔዎች ወደፊትም የህገ መንግስት ዋስትና የህገ መንግስታዊ መብቶቻቸውን የማስከበር ጉዳይ ይቀጥላል የሚል እምነት ነው ኮሚቴው ያለው። መብቱ በምን አይነት ሁኔታ ውስጥ ያሉትን ዜጎች እንደሚመለከት ግን አቶ ኑረዲን አላብራሩም። የአክሰስ ሪል ስቴት የቤት ገዢዎች ማህበር ኮሚቴ አቶ ኤርሚያስ የመፍትሄው አካል መደረጋቸውን እንደሚቀበለው አስታውቋል። የኮሚቴው ሰብሳቢ አቶ አክሎክ ስዩም ይህንን ሆኖ የተናገሩት የቤት ገዢዎች አላማ አንድና አንድ ነው። የገቡትን ውል በአግባቡ ተርግሞላቸው የቤት ባለቤት መሆን ነው። ስለዚህ ያንን የቤት ባለቤትነት የመሆን ስሜት ለማግኘት ከዚህም በኋላ ከመንግስት ጋር ከአክሰስሪ ስቴት ቦርድ ጋር በጋራ ኮሚቴው ከዚህ በፊት ይመጣበት በነበረው አካሄድ አቶ ኤርሚያስን የመፍትሄው አካል በማድረግ በቀጣይ ለሚካሄደው አካሄድ ትልቅ ድጋፋቸውን እያደረጉና ወደፊትም እስከ መጨረሻው ድጋፍ እንደሚያደርጉ በተለያዩ አጋጣሚዎች ስሜታቸውን የገለጹ በመሆናቸው ይኸው ይቀጥላል። ደስተኞች ናቸው። ትግስተኞች ናቸው። ውጤቱ እስከሚመጣ ድረስ እንደሚጠብቁ በቤት ገዢዎቹ ስሞኜ መግለጽ እፈልጋለሁ። የአክሰስ ሪል ስቴት የቤት ገዢ ደንበኞች በአጭር ጊዜ ውስጥ ቤታቸውን አሊያም የከፈሉትን ገንዘብ ከነወለዱ እንደሚያገኙ መንግሥት ያቋቋመው ኮሚቴ ቃል ገብቶ ነበር። የቤት ገዢዎቹን ችግር የመፍታቱን ስራ የተቀላቀሉት የአክሰስ ሪል ስቴት አክሲዮን ማህበር የቀድሞ የቦርድ ሰብሳቢና ስራ አስኪያጅ አቶ ኤርሚያስ አመልጋም ይህንኑ ቃል ደግመዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ፕሮግራማችን በ1431 መካከለኛ ሞገድ እስከ አንድ ሰዓት ተኩል ድረስ ይቀጥላል። አብራችሁን ቆዩ። በዚህ ሳምንት የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁ ለዩናይትድ ስቴትስ ምክር ቤት ንግግር አድርገዋል። የእስራኤሉ መሪ ለአሜሪካው ምክር ቤት ንግግር እንዲያደርጉ የተጋበዙት ባልተለመደ መልኩ ማለትም በዋይት ሀውስ ወይም በፕሬዝደንቱ ግብዣ ሳይሆን በምክር ቤቱ አፈ ጉባኤ ጋባዥነት መሆኑ አነጋጋሪ ሆኗል። ይህንን አስመልክቶ አዲሱ አበበ በካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካ ሳይንቲስቱን ፕሮፌሰር አለማየሁ ገብረ ማርያምን አነጋግሯቸዋል። ፕሮፌሰር አለማየሁ ገብረ ማርያም፣ በቅድሚያ አመሰግናለሁ፣ ሁልጊዜም ስለሚተባበሩን ከወዲሁ ምስጋናዬን በአድማጮች የስም ላቅርብና በትናንትናው ዕለት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ ለዩናይትድ ስቴትስ ምክር ቤት ንግግር አድርገዋል። የተጋበዙት በምክር ቤቱ አፈ ጉባኤ ባይነር አማካኝነት ነው። ምናልባት ይሄ ብዙ ሰዎች ያልተለመደ ነው፣ ምክር ቤት ጋብዞ እንዲህ አይነት ንግግር ይደረጋል ወይ ይሰጣል ወይ፣ ዋይት ሃውስ ወይም ፕሬዚዳንቱ ያላወቁት ነገር የመሳሰል አለ። በዛው ደግሞ በተቃራኒው ምንም አይደለም ይቻላል የሚሉ አሉ። እርስዎ የአሜሪካን ህገ መንግስት ያጠኑ ነዎት እያስተማሩበትም ነውና እንዴት ያዩታል? ይሄን በአጠቃላይ አጠቃላይ ከሆነ ጥያቄን ጀምር። ፕሮፌሰር፣ አመሰግናለሁ አቶ አዲሱ ስለ ጋበዛችሁኝ። እንግዲህ ይህንን ጉዳይ በተለያዩ መንገዶች ልንመለከታቸው እንችላለን። አንተ እንደ ጠቀስከው በህገ መንግስቱ ስንመለከት፣ ህገ መንግስቱ ምንድን ነው የሚለው? ሶስት የፌዴራሉ ቅርንጫፍ መንግስቱ አካሎች የመንግስት አካሎች አሉ የምክር ቤቱ የፕሬዚደንቱና ፍርድ ቤቶች አሉ። እነሱ በገለልተኛነት መስራት አለባቸው ብለው ነው የሚያዘው። ይሄ ሰፐሬሽን ኦፍ ፓወርስ ይሉታል። ግን በውጭ ጉዳይ ነገሮች ላይ ስልጣንም የተሰጠው በስራውም ደግሞ ለማስተዳደር የሚችለው ያው በኤግዜኪቲቭ ወይም በፕሬዚደንቱ ባለው አካል ነው ማለት ነው። ይህንን ደግሞ ጠቅላይ ፍርድ ቤቱ በአውሮፓ አቆጣጠር በሺ ዘጠኝ መቶ ሰላሳ ሰባት ዓመተ ምህረት ላይ የፕሬዝደንቱ የውጭ ጉዳይ ብልት ወይንም ዋና አካል ናቸው ብሎ ሶል ኦርጋን ይሉታል ብሎ ይህንን በይነው ነበረ። እንግዲህ የቤይነር እንደ ጠቀስከው አፈ ጉባኤው ለመጋበዝ ይችላሉ፣ ግን ማንንም ሰው ከአሁንም በፊት ሌላም የተጋበዙ የሀገር መሪዎች አሉ ግን ይሄ በሚደረግበት ጊዜ ከፕሬዚዳንቱም ጋር ከውጭ ጉዳይ ሚኒስትሩም ጋር ተስማምተው አንድ ሆነው ነው እንጂ የሚጋብዙት። በፖለቲካ ደረጃ አንዱ የሪፐብሊካን ወይንም የዴሞክራት ፓርቲ ለብቻው ጋብዞ ለማቅረብ ለማቅረብና ለማነጋገር በጣም አስቸጋሪ ነገር ነው። ቁልፍ ክርክር ያስነሳውም ይሄ ነው። በምክክር አንድ ነገር ነው፣ ግን ያለ ምክክር በተናጠል እንዲያውም ገና ናታኛሁ ሳይመጡ ጀምሮ ልክ እንዳልሆነ ዋይት ሀውስም ፕሬዚዳንቱም ሲናገሩ ነበረ። ያ ሁሉ እንዳልነበር ወይም እንዳልተደመጠ አይነት ነው ይሄ ንግግር የትላንቱ የተካሄደውና ዋናው ቁልፍ ልዩነቱም እሱ ይመስለኛል ማለት ነው። ዋናው ነገር እንግዲህ እዚህ ማን ነው የአሜሪካን የውጭ ጉዳይ አመራር ለማካሄድና ለመከታተል የሚችለው ህገ መንግስታዊ ጥያቄ ነው ምክር ቤቱ ነው ወይንስ በፕሬዝደንቱ ስር ነው ነው የሚለው ስለዚህ ፕሬዝደንቱን አልፎ ወይንም ዘሎ ወደ ምክር ቤቱ መሄድ በኔታንያሁ በኩል ለዲፕሎማሲ የሚመች ነገር አይደለም ምክንያቱም በየቀኑ ውጭ ጉዳይ ሚኒስትሮቹና በእነሱ ስር ያሉት ናቸው ይህንን ነገር መከታተል የሚችሉት። ፕሬዚደንት ኦባማንም እንደ መክሰስና እንደ ማሳጣት እንደው ከተደፈረም እንደ ማዋረድም ሊታይ ይችላል። ምክንያቱም ስታስበው አንድ የውጭ ሀገር መሪ ወደ ሌላ ሀገር መሪ መጥቶ የዛን ሀገር መሪ ሳያነጋግር ወይንም የዛን ሀገር መሪ ሰራተኞች ወይንም አገልጋዮች ሳያነጋግር ከምክር ቤቱ ብቻ ተናግሮ መመለሱ በጣም የሚከብድ ነገር ነው። እንደውም የዴሞክራት አፈ ጉባኤ ፔሎሲ ያሉት እዚህ ድረስ መጥተው ሰደቡን እኮ ኔታንያሁን ማሰብ እንደማንችል ሰው እንኳን አድርገው ነው የተመለከቱና መጥተው ለክቸር አደረጉ ወይም እንደማያቅ ሰው መጥተው ተናገሩን ብለው ቅሬታቸውን አሰምተዋል። እስራኤል ላለው ምርጫ የፖለቲካ መስሪያ መሆኑን ደግሞ አዝነንበታል ብለዋል። ቁጭ ብለን እኛ እንደማያቅሰው ትምህርት እንደወሰድን አይነት ነው የሚታየው እና ይሄ ስድብም ነው ንቀትም ነው ነው ያሉት። እርስዎ እንዳሉት እና ያው ሀገራችንም አንዳንድ አባባል አለ፣ ባለቤቱን ካልናቁ አጥሩ አይነቀንቁ አይነት ይባላል። ጥሩ አይነቀንቁ። አዎ፣ ገምጋሚዎች በተለይ በአንዳንዶች እንደ መደንፋትም ታይቷል። እስከነ ጭራሹም ፕሬዚዳንቱን ክብር አለመስጠት እና ንቀትም ያህል ድረስ ብለው የተቀየሙ ሰዎች አሉ። ቅሬታም እንዳለ በግልጽ ይታወቃል። እንደውም እስከ መዘላለፍም ደርሰዋል። ይሄ የኒኩሌር ድርድር በአሁኑ ሰዓት በውጭ ጉዳይ ሚኒስትር ጆን ኬሪ አማካኝነት ከአሜሪካ ከኢራንም በኩል የእሳቻው አቻ የሆኑት የውጭ ጉዳይ ሚኒስትሩ በተገኙበት ድርድር እየተካሄደ ነው ፕሬዚዳንት ኦባማም የሚሉት ድርድሩ እየተካሄደ ሳያልቅ ይሄን አይነት ነገር በእኛ ምክር ቤት ውስጥ መሰማቱ ትክክል አይደለም እና ከፈረሱ ጋሪው አይነት ነገር ነው እና ትክክል አይደለም ነው የሚሉት ይሄ ድርድር እየተካሄደ ግን ጠቅላይ ሚኒስትር ኔታንያሁ በዛ ላይ መናገራቸው ፍሬ አያመጣም ብሎ መናገር ምንድን ነው እንዴት ያውታል? ይሄንንስ፣ እንግዲህ ይሄ ራሱ አስቸጋሪ የሆነ ጥያቄ ነው። ምክንያቱም በመሰረተ ሀሳቡ እና በጭብጡ ላይ ተስማምተዋል። ዋናው ችግር ምንድን ነው? በፕሬዚደንት ኦባማ ለአሜሪካ የውጭ መምሪያ የምትከተለውንና በኔታንያሁ ደግሞ ምንድን ነው ለእስራኤል ይጠቅማል ብለው የሚያስቡት ነገር ነው። ኦባማ የሚሉት ምንድን ነው፣ በአሁኑ ጊዜ ኢራን ለእኛ ይሄን ያህል ገፍታ ወይንም እንደ ትልቅ ከባድ ችግር ብለን አናያትም። በአሁኑ ጊዜ የምናየው የአልቃይዳ ይሄ አይስል የአፍጋኒስታንን ወታደሮች መጥ እነዚህ እነዚህ ነገሮች ናቸው ለጊዜው አንገብጋቢ የሆኑት። ነገር ግን በኢራን በኩል ጠቅላላ የኑክሌር መንቀሳቀሻ ቁሳቁሷን ታጥፋ የሚለውን ነገር ትክክለኛ አይደለም ወይንም እውንታዊ ነው ብለው አያምኑትም። ምክንያቱም ሰላማዊ በሆነ መንገድ ኑክሌር ነገሮችን መጠቀም ይቻላል። መብራት ኃይል ለማምጣት ለሰላም የሚውሉ አንዳንድ ነገሮች አሉ። ስለዚህ እነሱን ማድረግ እንዲችሉ ና እዛ ላይ ግድብ ተደርጎባቸው ይሄ ኢንስፔክተርስ የሚሏቸው እየሄዱ በአስራ አምስት አመት ውስጥ ለጦርነት እንዳይሆን ወይም ያሉት መሳሪያዎች ወደ ጦርነት የሚመራ ወይም ፈንጂ የኑክሌር ፈንጂ የሚያመጣ ነገር እንዳይሰራ እሱን ለመከራ ለመቆጣጠሪያና ደግሞ ከጊዜም በኋላ የኢራን መንግስት ይቀየራል። አሁን ያሉት እያረጁ በሚያልፉበት ጊዜ ወጣቶችና ዘመናዊ ሆነው ሲመጡ የኑክሌር መሳሪያ እንደማያስፈልግ ተገንዝበው ወደ ኢኮኖሚያቸው የመሳሰሉትን ነገር ያደርጋሉ ነው። ኔተንያሁ የሚሉት ምንድን ነው? እስከነ ጭራሹ ከእነሱ ጋር መነጋገር አያስፈልግም፣ የሚታመኑ አይደሉም፣ በድርድር ላይ ያወናብዳሉ። ምን ይላሉ እንጂ ጊዜ ለመግዛትና ያችን ጊዜ ተጠቅመው ወይ ዛሬ ጥቂት ዓመት በኋላ መሳሪያውን ማግኘታቸው አይቀርም። ስለዚህ ኢራን ማመን የሚቻል ሀገር ስላልሆነም ንግግር መደረግም አያስፈልግም ነው የሚሉት ከተደረገም በአሁኑ ነው በዚሁ ንግግር ላይ ያለውን በሙሉ መሳሪያው ጂ ጥፉ ነው የሚሉት ። ኢራን ይህንን መሳሪያ ፈንጂ የኒክሌር መሳሪያ ብትሰራ ሳኡዲ አረቢያም ግብጽም በዛ አካባቢ ያሉት ደግሞ ለራሳችን እናድርጊ ብለው ከነሱ ጋራ ይሄ የኒክሌር ሩጫ ይመጣል ነው እንግዲህ ነገሩ። ስለዚህ እሱ ራሱ አካባቢውን በጣም ሊረብሸውና የበለጠ ለጦርነት የሚያዘጋጀ ይሆናል ነው ኔታንያሁ ደግሞ ሌላ የሚጨምሩት ምንድን ነው ከእሱም በትርፍ መገንዘብ የአሜሪካ መንግስት ያለበት የሚሉት ለምሳሌ ኢራን ይሄ ሚሳይል ተባራሪዎችን በብዛት ይሰራሉ አሸባሪዎችን በአካባቢ ያሉት ይደግፋሉ አሁን ያለባቸው ምቁባት ሁሉ ተደርጎባቸው ብዙ ተንኮልና ነገሮችን ስለሚሰሩ ያንን ሁሉ ደግሞ ተካቶ መግባት አለበት ነው የሚሉት ስለዚህ ይህንም በሙሉ ከተከታተተ ምንም ጭራውም ጭንቅላቱም መያዝ የሚያቅተው ሁኔታ ቦታ ነው ይመጣው። ስለዚህ ምንድን ነው እዚህ ሀገር አንድ ሰው ዳቦውንም ይዞ ዳቦውንም በልቶ አይቻልም እንደማለት ነገር ነው። ስለዚህ መሀል ላይ መጥቶ እነዛም ሰላማዊ በሆነ መንገድ ይህንን መሳሪያ የሚጠቀሙበት ከዛ ደግሞ አካባቢውንም ሳይረበሽ የኑክሌር መሳሪያም ሩጫ ሳይጀመር ሰላማዊ የሆነ ነገር ለማካሄድ እና የበለጠ አካባቢ ሰላም እንዲሰፍንበት ለማድረግ ምን አይነት ድርድር ነው የሚያስፈልገው? ነው የኦባማም ችግር ይሄ ነው። መሰረታዊ ሊባል የሚችል ልዩነት ምንድን ነው በሁለቱ መሪዎች መካከል? ፕሮፌሰር አልማርያም እንግዲህ መሰረታዊ ልዩነት ብለን የምናየው ምንድን ነው? ገምጋሚዎች እንደሚናገሩትም ኦባማ እንግዲህ ጊዜያቸው እያለቀ ስለመጣ ለፕሬዚደንትነታቸው በነበሩበት ጊዜ አንድ ትሩፋት ጥለው መሄድ ይፈልጋሉ። አንዳንድ ሰዎች ሲገመግሙን ይላሉ። እሳቸው ራሳቸውን እንደ ፕሬዚደንት ኒክሰን ያኔ ቻይና በሄዱበት ጊዜ አሜሪካ ከቻይና ጋር ምንም ግንኙነት ባልነበራት ጊዜ የነበረውን ቀዝቃዛ ግንኙነት አሞቀው ምን ብለው እንደ ደረሱ ነው። ኔታንያሁ ደግሞ ራሳቸውን እንደ ቸርችል አይተው ቸርችል የናዚ ጀርመኒ እንደ ሂትለር አድርገው ኢራንን በሂትለር አይነት ነው የሚመለከቱት ማለት ነው። ስለዚህ ያነጻጽርና ያስተሳሰብም ልዩነት አለን በሁለቱ መሪዎች ላይ። በግል ደረጃቸው እምነት ከሌለ ከሌለና መናናቅና አለመቀራረብ ሲመጣ የዚህ አይነት ነገር ይፈጠራል። እስራኤል ውስጥም እንደተገነዘብኩትና እንዳነበብኩት ከሆነ ብዙ ሰዎች ደስተኛ እንዳልሆኑ በኔታንያሁ ንግግር ለመገንዘብ ችያለሁ። በናታንያሁ ንግግር እንደተደመጠው እኔ እዚህ መጥቼ መናገሬ ለአሜሪካ መንግስትም ሆነ ለፕሬዝዳንት ኦባማ ንቀት ወይም ደግሞ ከበሬታ የማልሰጥ መሆኔ አይደለም ብለው ተናግረዋል። ምናልባት ይሄ ንግግራቸው ፕሬዚዳንት ኦባማ ጋራ ያላቸውን ትንሽ ወደ መሻከር ያደላ ግንኙነት ያለሰልሰው ይመስሎታል? ይሄማ ምን በስራ እኮ የሚታይ ነው። አንድን ሰው ምንድን ነው የሚባለው አፉ ቅቤ፣ ልቡ ጩቤ ነው ምናምን የሚባል የሀገራችን አነጋገር አለ እና ሰው እንግዲህ በሚያደርገው ነው። መጥቶ ነተንያሁ ፕሬዚደንት ኦባማን ላነጋግሮት አላሉ ወይንም አብረን። ስለዚህ በሁለት ምላስ እንደመናገር አይነት ነገር ነው። እና ያው ግዴታ ነው አንድ የዚህ አይነት ከፕሮቶኮልና ከስነ ስርዓት ጠቅላላ የወጣ በአሜሪካ ታሪክ ውስጥ ተደርጎ የማይደረግ ነገር ከተደረገ በኋላ እንደዚያን ብሎ መነጋገር፣ ስራው ራሱ ይገልጸዋል። ስራው ራሱ ምስክር ይሆናል። ሌላው ደግሞ መገንዘብ ያለብን ምንድን ነው? እነዚህ የህዝቡን አማካሪዎች ፊት ቀርበው ፕሬዚደንቱ የሚሰሩት ልክ አይደለም፣ ድርድራቸውን የሚሰሩትን አያውቅም እኮ ነው ያሉት ማለት እንችላለን። ከአሁን በፊት ያደረጉት ትክክል አይደለም፣ አሰራራቸውን አያውቁም። በጣም የሚያዘገንን አይነት አቋቋም ነበረ የወሰዱትና በዛ በኩል የተመለከትነው እንደሆነ ደግሞ ለወደፊት ከባድ ጠንቅ ጠንቅ ያመጣል ብዬ ነው የምገምተው። ምክንያቱም እሱ ላይ እንደው ጥያቄ ላቅርብና በዛው ይሄዱበታል። ጠንቁ እኔ አንድ ብቻ ይመስለ፣ ሁለትም ሆኖ ሊታይ ይችላል። አንዱ የሁለቱን ሀገሮች ግንኙነት የቆየ ወዳጅነት ከመሻከር አልፎ እንዳደፈርሰው በጣም ስጋት አለ። አንዱ ሌላው ጠንቅ ደግሞ እዚሁ ሀገር ውስጥ በፕሬዝደንቱና በምክር ቤቱ በፕሬዝደንቱና በአፈ ጉባኤው በቤንራም መካከል ያለውን ግንኙነት እያበላሸ ይሄዳል። ምንም እንኳ ፕሬዝደንት ኦባማ ጊዜያቸውን እየጨረሱ ያሉ ቢሆንም በሰላም ፈጽመው ለተተኪ ሰው ማስረከብ ይፈልጋሉ የሚል እምነት ነው ያለው። እና እነዚህ ሁለቱን ጠንቆች እንዴት ይባቸዋል? በጣም ከባድ ናቸው። ያው በፕሬዚደንቱ እና በሪፐብሊካኖቹ በተለዮቹ በተለይም በምክር ቤቱ መሪዎች እንግዲህ ባለፉት አያሌ ዓመታቶች የተሰበረ ግንኙነት እንዳለ እናውቃለን። ምክንያቱም ፕሬዚደንቱ የሚያቀርቡትን ሀሳብ በሙሉ ያከሽፋሉ። ኦባማም አሁን በቀደም በምክር ቤቱ ፊት ቀርበው በተናገሩበት ጊዜ ተናግረዋል። የጠቀሱት ነገር ምንድን ነው? ከአሁን በኋላ እኔ ምንም እንደገና አልመረጥም፣ ሁለት ጊዜ አሸንፌያለሁ፣ ከዚህ በኋላ የፈለኩትን አደርጋለሁ ብለዋል። ደግሞ ማድረግም ይችላሉ። ለሁለት አመት ደግሞ የሚቀጥለው በእስራኤልና በአሜሪካ መካከል ያለው ግንኙነት እንደዚህ የሻከረ ከሆነ ጠንቁ የዛሬ ሁለት አመት ሳይሆን የዛሬ አስራ ሁለት አመትም የዛሬ አስር አመትም ሊታይ ይችላል። ምክንያቱም በሁለቱ ሀገር መቀራረብ የነበሩት በአስተዳደር ደረጃ የዛን ያህል ቅያሜና ቅራኔ ካለ ጉዳቱ ሁለቱም ሁለቱም ሀገሮች ላይ ነው። ምክንያቱም ሁለቱም የራሳቸው ጥቅም አለ። ያንን የሚከታተሉበት አንድ ነገር ነው። ያንን የሚያዳክም ነገር ሲመጣ ለሁለቱም ሀገር ጉዳት ለወደፊት የሚያመጣ ነው ብዬ ነው የምገምተው። እስቲ አንድ ጥያቄ ላቅርብ። እንደው የኔ ቢጤው ሰው ጎላ ብሎ የሚያየውና እንደው በፊት ለፊት የሚያየውን ነገር ያመጣል። የቀለም ነገር ፕሬዚዳንት ኦባማ ጥቁር መሪ ናቸው። የመጀመሪያ ታሪካዊ ጥቁር መሪ ናቸው በአሜሪካ ከዚህ ቀደም ምክር ቤቱ አብላጫ ቁጥር ያላቸው የሪፐብሊካኖቹ ሀሳባቸውን ሁሉ የሚያወድቁባቸው ከዛ ጋር በተያያዘ ነው ይላሉ ራሱ የቤይነር መጋበዝና የናታኛው መጥቶ መናገር ከንቀት ጋር ይያያዛል ጥቁር መሪ በመሆናቸው ይሄ ነገር የመጣባቸው ነው ተብሎ መናገር ይቻል ይሆን ያው ሁልጊዜ እውነት መናገር ስለመወድ ምንም የሚደበቅ ነገር የለም። ፕሬዚደንቱ ጥቁር በመሆናቸው በሪፐብሊካኖቹም አካባቢ በአንዳንዶቹ፣ በሁሉም ባይሆን፣ በአንዳንዶቹ ድጋፍ እንደሌለው እና ምናልባት እስከ ንዴትም ድረስ ያለ ነገር ሊሆን ይችላል። ስለዚህ የቀለም ጥያቄ ሁልጊዜ ያለ ነገር ነው። በፕሬዚደንቱ ላይ ጥቁር በመሆናቸው የሚጠሏቸው አሉ ብዬ አምናለሁ። ሁሉም አይደሉም ግን የተወሰኑ አሉ። እነሱም ደግሞ የሚያንጸባርቁት የተመረጡበትን ደጋፊዎቻቸውን የመሳሰሉ ነገሮች ናቸው። ስለዚህ ጥያቄውን ገልበጥ አድርገን ብናየው ለምሳሌ ኦባማ ነጭ ቢሆኑና በዚህ ቦታ ላይ ቢሆኑ የዚህ አይነት ችግር ይገጥማቸዋሉ የሚለው ነው። በእኔ አስተያየት አይመስለኝም። ናታኛሁ በተናገሩበት ጉባኤ፣ በትላንቱ ምክር ቤት ከሀምሳ የማያንሱ ዴሞክራቶች ስብሰባው ላይ አልተገኙም። ቦይኮት አድርገዋል፣ አልተካፈሉም። ይሄ የእነዚህ ሀምሳ የምክር ቤት አባላት አለመገኘት ቤንጃሚን ኔታንያሁ ንግግር ላይ ምን አይነት አፍራሽ ተጽዕኖ ይኖረዋል ብለው ያምናሉ? በአሜሪካና በእስራኤል በጣም የተቀራረበና የተወሳሰበ ግንኙነት አለ። እንደዚህ አይነት ነገር በሚታይበት ጊዜ ሰምተናል። አሁን ለምሳሌ የሴኔ የማሳቹሴትስ ሴኔተሯ የተናገረችው አለ፣ እነ በፊቷ የዴሞክራቷም አፈጉባኤ የተናገሩት ነገር አለ እና ፖለቲካችን ውስጥ ኔተንያሁ አገራችን መጥተው የራሳችን ፖለቲካ ውስጥ ገብተው እንዳምሱ ብለው ነው ቅሬታቸውና አሁን ለምሳሌ በርኒ ሳንደርስ የሚባሉ ሴኔተር አሉ። እሳቸውም የጠቀሱት ይሄን ነው። ጣልቃ ገብነት ብለው ነው የሚያዩት። ምክንያቱም ይሄ በተለይ ደግሞ በምክር ቤቱ ቀርቦ ይህን በሚናገሩበት ጊዜ አሁን ለምሳሌ ኦባማ እስራኤል ስላለው ምርጫ አሁን በሁለት ሶስት ሳምንት ውስጥ በሚሆነው ምርጫ ላይ ሀሳብ መስጠትና ይሄ ይሁን ይሄ አይደለም እገሌ እንደዚህ ነው ብሎ እንደ መናገር ያህል ነውና፣ እንደ እብሪትም አይነትን ከአንድ ውጭ መንግስት በተለይ ደግሞ በትንሽ ከሆነች ሀገር ትልቅ ለሆነ ሀገር ፕሬዚደንትን የዚያን አይነት አስተያየት ማሳየት ከንቀትም አልፎ እንደ ሌላም ነገር ይታያል ብለው ገምተው ነው የቀሩት። አብዛኛዎቹ ሲናገሩ እንዳዳመጡ። ፕሮፌሰር አልማርያም በጣም አመሰግናለሁ። እንደ አንድ በመጨረሻ ላይ ቅድም ብለውታል፣ ግን እንደ ማጠቃለያ አድርጌ ላቅርበው ፕሬዚዳንት ኦባማ ትናንትና ከናታኛው ንግግር በኋላ አንድ የተናገሩትና ተደጋግሞ በቴሌቪዥንም በሌሎች መገናኛ ብዙኃን የሚጠቀስ ነገር አለ። ናታንያሁ እንደው ይህ ነው የሚባል ተጨባጭ የሆነ ነገር አላቀረቡም ይላሉ። ዋናው ነገር ይሄ ጥያቄን መመለስ የምንችለው ምንድን ነው አሁን በአሁኑ ጊዜ ኦባማ የሚያደርጉት ድርድር ባይኖርና ወይ ቢሰረዝ ምንድን ነው? ምርጫ ነው፣ ጦርነት ነው። ስለዚህ ጦርነትን የሚያስወግድ ምን አይነት ሀሳብ ማለት ኢራንም ያንን መሳሪያ ሳታገኝ አካባቢውም ሰላም ሰፍኖ፣ የእስራኤልም ደህንነት ተጠብቆ፣ ይህን እነዚህን ሦስቱን ነገሮች አመዛዝኖ የሚያቀርብ ምን ሀሳብ አቀረቡ? ነው ኔታንያሁ የሚሉት። አይኑር ነው። ምክንያቱም ድርድር ከተደረገ ድርድሩ አሁኑኑ ያለ ኢራን ያላትን መሳሪያዎች በሙሉ መጥፋት አለባቸው። ስለዚህ ዚሮ ሰም ይሉታል። ኢራን ምንም ነገር አታገኝም፣ ሌላ አገር ግን ሁሉን ነገር ያገኛል የሚለው ምርጫ ላይ ነው የሚፈልጉት። ለዚህ ነው ምንም አዲስ ነገር አላቀረቡም ያሉት። ምክንያቱም ኔተንያሁ ይህንን ሲያወሩ ለረጅም ጊዜ ቆይተዋል። አዲስ ነገር ይዘው የቀረቡት የለም። ተጽዕኖ ያመጣ ይሆን? በዚህ ነገር ላይ እንግዲህ ማየት ያለብን ኢራን ትልቅ ችግር አላት። ይህም እቅባቱ ኢኮኖሚዋን ገድሏል። ነዳጅ መሸጣ አይችሉ የመሳሰሉትን ነገር እና የግዴታ ያንን ለማንቀሳቀስ ደግሞ እነሱም ከውጭ ዓለም ጋር በኢኮኖሚ መገናኘት ይፈልጋሉ። ስለዚህ እነሱም መሳሪያውንም ባይፈልጉት ወይም ሌላም ጥቅል ለማድረግ ቢፈልጉ እቅባቱ ደግሞ እንዲነሳ ይፈልጋሉ። ስለዚህ እነዚህን ነገሮች በመሀል አድርሶ አንድ ውጤት ለማውጣት ነው የሚፈልጉት። ያው በዚህ ወር መጨረሻ ላይ ነው አንዳንድ ነጥቦችን መስማማት ያለባቸው። ያው ሐምሌ ላይ ነው ነገሩ በሙሉ ማለቅ ያለበት። ስለዚህ የውጭ ንግግርና አለመግባባት ሳይሆን ቁጭ ብለው ጥቅማቸውን በምን ዘዴ ነው ለማራመድ የሚችሉት የሚለው ነው። ስለዚህ ነገሩ ወደፊት የሚገፋ ይመስለኛል። ፕሮፌሰር አለማየ ገብረ ማርያም በጣም አመሰግናለሁ። በአድማጮች ስም እግዚአብሔር ይስጥልኝ። እሺ እኔም አመሰግናለሁ። ክቡራትና ክቡራን አድማጮች ከዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ በ1431 መካከለኛ ሞገድ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል የሚተላለፈው ዝግጅታችን በዚሁ ያበቃል። በመደበኛው ዝግጅታችን ከምሽቱ በሶስት ሰዓት እስከምንገናኝ ያስተናገድኳችሁ ቆንጅ ይታየንኝ በደህና ምሹ vemo la celeste n'ai nischenescae e s'inc' che vivì sa mai banda co' co' copanurese bai na Yanchi you you i get